እነዚህ ወጣቶች አሁን ሊቀርቡ ነው። እንግዲህ አድማጮች፣ የካሊፎርኒያዎቹ ኢትዮ ጃዝ አባሎች ዝግጅቱን ለመድገም ካነሳሱን ብዙ መልእክቶች አንዱ ጤና ይስጥልኝ ጊዜዎች አስታት መስጠት የሚፈልገው ለራዲዮ መጽሔት ፕሮግራም አዘጋጆች ነው። አሉላ በዛሬው ዕለት ያደረጋችሁት ውይይት በተለይ ስለ ህጻናቶች ኢትዮጵያ ጃዝ ሙዚቃ ባንድ ያቀረቡትን ሰምቼ በጣም ገርሞኛል። በእርግጥ ፕሮግራሙን በተለያየ ቦታ ሰምቼዋለሁ፣ ግን ያንተ አቀራረብ እየበለጠ ግልጽ እንዲሆን እና ብዙ ነገሮችን እንድናይ ችራሽ በአማርኛ እንዲናገሩ ማድረግ ብዙ ነገር ግንዛቤ እንድናደርግ አድርጓል እና አመሰግናለሁ። ከታዳጊዎቹ የኢትዮ ጃዝ ሙዚቃ ባንድ አባላትና ከአሰልጣኛቸው ጋር የነበረንን ቆይታ አስመልክቶ ብዙዎቻቸው የላካችሁልን ገንቢ አስተያየቶች ደርሰውናል። የታዳጊዎቹን የሙዚቃ ሕይወት ብሩህ ተስፋና ብሎም የወላጆቻቸውን ባህል፣ ቋንቋና ታሪክ ለማወቅ ብሎም ለመማር በተለይ ደግሞ በሙዚቃው ረገድ ጥበቡን ለመካን የሚያደርጉት ጥረት ለሌሎች መሰል ገጠመኝ ላላቸው ታዳጊዎች ያለውን አበረታችነት ጭምር ገልጻችሁ የጻፋችሁልን በርካቶች ናችሁ። ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉልን። አሁን የሰማችሁት አዲሱ የእውቁን ሙዚቃ ሰው የሙላቱ አስታጥቄን እንዳንላቸው የሙላቱ አይደለም እ ሙላቱ አይደለም። ብዙ ሰው መቼም እንደሚታለል ይገባኛል። ምንም ልዩነት የለው፣ ግሩም አድርገው ተጫወተዋል። እንዳልነው የእውቁን የሙዚቃ ሰው የሙላቱ አስታጥቄን የከርሞሶ የተሰኘ ዜማ የካሊፎርኒያዊ የኦክላንድ ከተማ አካባቢ ነዋሪዎች ታዳጊዎቹ የጃዝ ሙዚቃ ቡድን አባላት ናቸው። ስሜ ሮበር ግዛቸ ነው። አስራ አምስት ዓመት ነኝ እና ቤዝ ግታር ነው መጫወተው አዲስ ጌታውን እባላለሁ። አስራ አራት ዓመቴ ነው እና ቴነር ሳክስፎን ነው የምጫወተው። ስምንት አባላት ያለውን በአንዳቸውን ተወክለው ነው የቀረቡት። አብረውን ያመሻሉ። ስሜ ኢራክ ተግባሩ ይባላል። ምኖረው ካሊፎርኒያ ውስጥ ነው። ከተማ ያለውበት ቦታ ኤልሰብራንቴ ይባላል። የታዳጊዎቹን አሰልጣኝ አቶ ሲራክን የተዋወቃችሁት ኢትዮ ጃዝ፣ ተወዳጁ የሙዚቃ ስልትም ሁለት ባህሎችን ምንጩ እንደማድረጉ ሁሉ እንዲሁ ሁለት ባህል መሠረት አድርገው ያደጉት ታዳጊዎች ውብ አድርገው መጫወት ብቻ ሳይሆን ለከፍተኛ እውቅናም እየበቁበት ነው። በዚህ በዋሽንግተን ዲሲ የተጫወቱትም ታዲያ ይህንኑ ስሜት ያንጸባረቀ ነበር። ነበረ ነበር። ስምንታችንም ወድናል ነበረ። ሰዎቹ የሚመጡም በጣም ደስ ብላችሁ ነው ሄደት እና በጣም ደስ ብሎና በጣም አሪፍ ነበር። የመጨረሻው ቀን ግን ልዩ ነበር። ሮቤልና አዲስ እዚህ ዋሽንግተን ዲሲ የተጫወታችሁበትም አድማጮቻችሁ እንዴት እንደተከተሏችሁ ነግራችሁ ናል ሌሎች ቦታዎችም ስትጫወቱ የነበረውን እንመለከታለን። ወደ አቶ ሲራክ ላምራ። አቶ ሲራክ ይሄ የታዳጊዎች የኢትዮ ጃዝ ሙዚቃ ቡድን እንዴት ተመሰረተ? መቼ ነው የጀመረው? በአጭር ጊዜ ውስጥ ከፍተኛ እውቅና ያገኙ በጣም ግሩም ሙዚቃ ተጫዋቾችን ማፍራት እንዴት ቻላችሁ? አንተ ቁልፉን ሚና መጫወትህን ነው የተረዳሁትና እስኪ ያስረዳን። አጀማምሩን እኛ አባቶች ጓደኞች ነን ብዙዎቻችንም የዚህ ኦክላንድ የሚገኘው የኢትዮጵያ መካነ ሰላም ኦርቶዶክስ መድኃኔ ዓለም እዛ ነው ብዙዎቻችን የምንገናኝ የነበረው እና የዛሬ አምስት ዓመት ልጆቹን በማየት ለሙዚቃ ያላቸውን ፍላጎት በተለይም አዲስ እና የኔም ልጅ ሙዚቃ ስለሚጫወቱ ሌሎችም እንደዚሁ ሮቤልም ዮሐንስም ሳይመንም እና ሰብስቤ እነዚህ ልጆች እንግዲህ እኛ በተገናኘን ቁጥር ልጆቹ ወይ ጌም ነው የሚጫወቱት ኮምፒውተር ላይ ወይም ሌላ ነገር ስለዚህ ከዛ የተሻለ ነገር መፍጠር አለብኝ በዚያውም ደግሞ አማካኝነት የኢትዮጵያን ሙዚቃ ምን ያህል ታዋቂነት እና ምን ያህል ጥሩ እንደሆነ ልጆቹን ማስታወቅ አለብኝ የሚለው ፅንሰ ሀሳብ የመጣው የዛሬ አምስት አመት ነው ግን አሁን አንድ አመት ከሁለት ወር ከሶስት ወር በፊት ነው ነገሩ ተግባራዊ የሆነው እንዳልከው እንዴት በአጭር ጊዜ ውስጥ በአመት ውስጥ እነዚህ ልጆች እዚህ ተወልደው እዚህ አድገው አማርኛ እንኳን አጣጥመው ብዙም ባይናገሩ ግን ሙዚቃውን ልክ እኛ ድሮ እንደሰማ ነው ወይም ደግሞ በሙዚቃ ዓለም የተሰማሩ ሰዎች ሙዚቃውን እንደሚጫወቱት አድርገው እንዴት ተጫወቱ የሚለው ነገር በጣም ኢንቴንሲቭ የሆነ ፕራክቲስ ነው የማስደረጋቸው። አሳይመንት ይሰጣቸዋል። ብዙዎቹ የኢትዮጵያ ሙዚቃ በተለይም ደግሞ ሬድስን የሚመለከት ላይክ ብራስ ወይም ሳክስፎን የመሳሰሉትም ኢቨን በፒያኖ ብዙ ስታንዳርድ ዘፈኖች አልተጻፉም እና ቁጭ ብዬ እያንዳንዱን ሙዚቃ መጫወት አለብኝ ለልጆቹ ለማሳየት፣ ለማስረዳት። ከዛ በተረፈ ደግሞ ደጋግመው እንዲሰሙት ጥሩ ጆሮ ስላላቸው ልጆችም ስለሆኑ ወዲያው ነው ቶሎ የገባቸው። ግን በተለይ አምስትና ስድስት ሰዓት ማሳለፍ ፕራክቲስ ማድረግ እንደ ትልቅ ሰው አሳይመንታቸውን ሰርቶ በመምጣታቸው እንደዚህ አይነት ውጤት በአጭር ጊዜ ውስጥ ሊያመጣ ይቻላል። ቀድሞውኑ ጥሩ የሙዚቃ ዝንባሌ የነበራቸው የሙዚቃ ስልጠና የነበራቸው ታዳጊዎች ናቸው ሁሉም፣ ወይስ አዲስ የለመዱም አዲስ የተማሩም አሉበት? የአንተስ የሙዚቃ ዝንባሌ ምን ይመስል ነበር? እኔ በበኩሌ እንግዲህ ከህጻነት ጀምሮ የሙዚቃ ስሜት አለኝ። ነገር ግን ያው በቤተሰብ ውስጥ ሙዚቃ መጫወት ትካዳላችሁ ስለምንባል እየፈራን አልተጫወትም ግን አልገፋህበትም ነበር ሙዚቃ በት ብትሞካክርም ከኢትዮጵያ ከወጣሁ በኋላ ውዛት የቤተሰብ ተጽዕኖ ሙዚቃ መጫወት ጀመርኩኝ። ፒያኖ እጫወታለሁ፣ ሌሎችን መሳሪያዎች፣ ሳክስፎን፣ እነሱ እነሱ ሁሉን እጫወታለሁ። ከዚህ በፊትም አብሬያቸው ብዙ የተጫወትኳቸው ሰዎች አሉ። ሙዚቃም የደረስኩላቸው እንደነ ተሾመ ምትኩ፣ ሰኛያሽ እነሱን የመሳሰሉ ላስት ኢየር ቢሆን ድሮ አገሬ ሀገር ይላል የሚለውን ግጥምና ዜማውን የነበርኩ የደረስኩት ለተሾመ ያልከው እንስሰኛ ሽ ዜማውና ግጥም ነው ወይስ ሙዚቃ ነው? ዜጥም ዜማውን ግጥሙንም እንደውም ተሾመ ምትኩ የሰራው ሲዲ ላይ እሱ ላይ ሁሉ ሪኮግናይዝ አድርጎ ስምንትም ብሎ አውጥቶታል። ፐብሊክሊ ብዙም ሙዚቃ ዓለም ውስጥ የመታወቁ ያልመጣው ምክንያቱም ሞር አካደሚ ወደዛ ስላዘነበልኩ ነው ግን ስሜቱና ፍላጎቱ ስላለኝ ስላለኝና እነዚህ ልጆች በማያቸው ጊዜ በተለይም አዲስን የወሰድክ እንደሆነ ሮቤልን የወሰድክ እንደሆነ የእኔ ልጅ ያዕቆብን የወሰድክ እንደሆነ ይርፍ እንደሆነ ትምህርት ቤት ውስጥ ይጫወታሉ። ሌሎችም ትምህርት ቤት ውስጥ ክርስቲያንም ትምህርት ቤት ውስጥ ይጫወታል። ግን ብዙም ዲቨሎፕ አልሆነም። ብዙ አልገፉበትም። ብዙ አልገፉበትም። በዛ ላይ ደግሞ በአሁኑ ጊዜ እንደምታውቀው ለሙዚቃ ያላቸው በጀት እያንዳንዱ ስቴት እየቆረጠ ነው ያለው። የግዛቶቹ ትምህርት ቤቶች በጀት እያነሰ ነው ነው የምትለኝ እና ትምህርት ቤቶች በጀት እየተቆረጠ ስላለ እንደዛ አይነት የሙዚቃ ዝንባሌ ያላቸውን እንዲጎለምሱ በሙዚቃና የሀገራቸውን ሙዚቃ እንዲያውቁት ለማለት የራሴን ገንዘቤንም፣ አቅሜንም፣ ቤቴንም፣ ሁሉንም በተለይም ደግሞ ቤተሰቦቹ አምኖ ልጆቹ ለእኔ ስለሰጡኝ እንደ ልጆቼ ነው ማያቸው ወጣቸውም ጥፋት ቢያጠፉ እንደ ልጆች ስለማያቸው ያ በህጻንነት የጀምሮ ለራሴ መጫወት የምፈልገው ለእኔ የነበረኝን ነገር አሁን በእነሱ ስለማየው ትልቅ ደስታ ስለሚሰጠኝ ሌት ተቀን በመጣር እነዚህን ልጆች ከዚህ የበለጠ እንዲደርሱ ከዛም አልፎ ለእነሱ ብቻ ሳይሆን ህልሜና ሀሳቤ ሌሎችም እንደነሱ ሙዚቃ ስሜት ያላቸው ነገር ግን አቅማቸው ቤተሰቦቻቸው ያልፈቀደላቸውን ልጆች ወደፊት ለመርዳት መቻል ነው። መልካም። በጀመርከው መንገድ ወጣቶቹ አሁን የገፉና የሄዱበት የደረሱበት ደረጃ አለ በአጭር ጊዜ ሮቤልና አዲስ ወደ እናንተ ልመለስ። አሁን ያገኛችሁት እውቅና ታዋቂ ሬዲዮ ጣቢያ ሁሉ የእናንተን ሙዚቃዎች አነጋግረው ፕሮግራም ሰርተው አቅርበዋል። ምን ተሰማችሁ? ወደፊትስ ምን ማድረግ ታስባላችሁ? በየተራ ንገሩኝ። ከአዲስ ልጀምር። በጣም ደስ ብሎኝ ነበር። ኤምፒአር የሚቀርቡት ሰው እንደ ሙላተውም ነው የሚቀርቡት። እኛን ሲቀርቡን ግን በጣም በጣም ደስ አሉ። ቤተሰብ እናይነ ሮቤል እንደ አዲስ አበባ በጣም ደስ ብሎኝ ነበር ከመጀመሪያ ቀን እዚህ ደረጃ ላይ ምን የምንደርሰው አልመሰለኝም። ግን ኤንፒአ ላይ ስንገኝ እንደ አዲስ አበባ ግን ሙላታ እንደነሱ አይነት ሰዎች ነው ኢንተርቪው የሚያደርጉት እና እኛ በአንድ ዓመታችን እዚህ ደረጃ ላይ መድረሳችን በጣም ደስ ብሎ ነው እና እንደ አዲስ አበባ ፋኖ በጣም ደስ ያላቸው ምን ማሴ በጣም ደስ ብሎኛል። እና በባንዴ በጣም ጥሩ ፕሮግረስ እያመጣል በተለያዩ ቦታዎች ያሳየታችኋል። እስኪ እስካሁን የተጫወታችሁባቸውን ንገሩኝ። ከዚህ ከዋሽንግተን ዲሲ ከመጨረሻው ወደ ኋላ ተመለሳችሁ። ሮቤል፣ በጀመርክበት ቀጥል። ከዋሽንግተን ዲሲ በፊት ጃዝ ክለብ አለ ሳንፍራንሲስኮ ውስጥ እና ብዙ ፌመስ ሰዎች ነው እዛ ፐርፎርም ያደርጉት። ከደቦ ባንድ ጋር እዛ ፐርፎርም አድርገናል። ታዋቂ ሙዚቃ ሰዎች የሚጫወቱበት የጃዝ ክለብ ውስጥ ተጫወታችሁ። ምን ይባላል ስሙ? ዮሺዝ ዮሺዝ ክለብ። ሌላስ ቦታ ከዛ በፊት የተጫወታችሁ የሰሜን አሜሪካ የኢትዮጵያ ነርሶች ማህበር ብዙ ነርሶች አሉበት፣ እንደዚሁም ዶክተሮች የተሳተፉበት ፈንድሬዚንግ እሱን ማለት ነው፣ የገንዘብ ማሰባሰቢያ ፕሮግራም ነበር። የት ነው የተካሄደው? አለሚዳ ካሊፎርኒያ። ለእነሱም ተጫወታችሁ። ምን ያህል ዘፈኖችን ተጫወታችሁ? ስድስት ዘፈን ቢሆን ነው። አሁን እንደ ተመለከትኩት ብዙ ቦታ የአሁኑ ጥያቄ ለአዲስ ነው። በጣም የታወቃችሁበት እና ዝነኛው ሙላቱ አስታጥቄ ሙዚቃ የከርሞ ሰው የተባለው ነው በስፋት የሚታየው። ሌሎች ሙዚቃዎቻችሁም በተለያየ መልኩ ቀርበው ድረገጽ ላይ ተመልክቻለሁ። የማንን የትኞቹን ሙዚቃዎች ነው በኢትዮ ጃዝ ስልት የተጫወታችሁት? እስኪ ንገረን። የምትጫወቷቸው ከከርሞ ሰው ውጪ አንዱን ደሞ በጣም የታወቀ ዘፈን አዲስ አበባ ቤቴ ሳይመን ሚዘፍን የኪቦርዱ የአለማየሁ እሸቴ ዘፈን ነው። በጣም የታወቀ ነው። ደግሞ ኢትዮጵያ ሀገራችንም እንጫውታለን። ኢትዮጵያ ሀገራችን የሚል ማን የሚጫወተው የማ ዘፈን ነው ታውቀዋለህ? አላውቅም። ኢትዮጵያ የሚለው ዘፈን ይመስለኛል እም ባለስታሳት የሂሩት በቀለ ዘፈን ይመስለኛል። የሂሩት በቀለን ነው እሺ። አዲስ ያልመለሰው ነገር ቢኖር ምንድን ነው የጠየቅከው? ምናልባት አልገባ ሆናል። በኢትዮጵጂ የግሌት የግሌ ትዝታን መቼ ደርሼ የሙዚቃ አሰልት እነሱ እነሱ ነው አዲስ የጠየቀ አዲስ ንገረው። ቃሌን አልተፋም ደግሞ እንጫውታለን። የሞገስ ዘፈን ሞገስ አለን አላጥፋውም። ተሾመ ምትኩ ነው ኦሪጂናል የዘፈነው፣ ግን ሞገስ ነው በኢንስትሩመንት የተጫወተው። መቼ ደርሼ የግሌም ትዝታም እንጫወታለን። መቼ ደርሼ የሰይፉ ዮሐንስ ዘፈን ነው። ያኔ ተስፋ የሞገስ ነው። ያኔ ተስፋ ሚኒሊክ ወስናቸው። ሚኒሊክ ወስናቸው ያኔ ተስፋ እንጫወታለን። የሚኒሊክ ወስናቸው ዘፈን እኔ ውሸቴን ነው አልወዳትም አልኩኝ። እነኝህ ሁሉ ይጫወታለሁ። ብዙ ዘፈኖች አሉ የሚጫወቱት ስላላገኘን የዛን ጊዜ ለመጫወት ከፕሮግራሙ የተነሱ ያየ ነው የተወሰኑትን ነው እንጂ ከአስራ ሁለት አስራ ሶስት አስራ አምስት ዘፈኖች ባህል ይጫወታሉ። እስኪ አሁንም ሮቤልና አዲስ የምትመልሱት ጥያቄ ነው። በተለይ ይሄ የብዙዎችን ቀልብ ለመግዛት የታደለ ልዩ ስሜት የሚፈጥረው የከርሞ ሰው የሲኒማ ሙዚቃ ሆኖ ተሰርቷል ታውቃላችሁ። ብሮክን ፍላወርስ የተሰኘው ፊልም ላይ ዜማ ሆኖ ሰምታችሁታል። ፊልሙን የማየት እድል ነበራችሁ? አዎ አይቻለሁ። ፊልሙን አላየሁም፣ ግን ዩቱብ ላይ ክሊፑን አይቻለው። የቅርመቱ ሲጫወት፣ ሙላቱ አስታጥቂ ሲጫወት ነው ክሊፑን ያየኸው? የድሮ የተጫወተውን። አዲስ ደግሞ የምትለኝ ፊልሙን ተመልክተሃል። ምንድን ነው የሚሰማችሁ? አንደኛ ኢትዮ ጃዝ በጣም የተለየ የሙዚቃ ስልት ነው። የኢትዮጵያን ሙዚቃና የአሜሪካን የሙዚቃ ስልት ያዋሃደ ነው። እናንተ ደግሞ ራሳችሁ ቤተሰቦቻችሁ ኢትዮጵያውያን፣ እናንተ ደግሞ አሜሪካን ሀገር የተወለዳችሁ ያደጋችሁ ናችሁ። ስለዚህ ተመሳሳይ መንገድ አለ ሁለቱ ጋር ምን ይሰማችኋል? የትውልድ አገራችሁንና የቤተሰቦቻችሁን አገር የሚያገናኝ የሙዚቃ ስልት በመጫወታችሁ አስባችሁ ታውቃላችሁ? የተሰማችሁ ያደረባችሁ ስሜት አለ? አዎ፣ በጣም ኃይለኛ ስሜት ደስ ይላል። ስሜቱ ደግሞ ለሁሉም ለሁሉ ነገር። ሮቤል አንተስ? አሁ አንዳንዴ የሚያወራው ኢትዮጵያ ካልቸር ለማወቅ ደግሞ ካየው፣ ሁሉም ሰዎች አሁን እኛ የምናደርገው ለየት ያለ ነው። ልጅ ሆነን ጃዝ ሚዘቀ መጫወት እና እዚህ ሀገር ውስጥ እንደዛ አይገኝም ኢትዮጵያ ውስጥ ገብተህ ብታይ ጃኖ ባንድ አሁን ኢትዮጵያ ዘፈን ሆኖ ሮክ አይነት ነው የሚዘፍኑት። እና ሁሉም ሰዎች ለየት አይነት ነገር ያደርጉ ነው እና እኛ አንደኛም ለየት አይነት ነገር ያደርግናል፣ ደግሞ ሁለተኛም ለኮልቸርን አሮታችንም ፕሪዘርቭ ያደርግናል። የሀገራችሁን የቤተሰቦቻችሁን አገር ታሪክ እንድትይዙ እንድትከተሉ ያደርግላችኋል። እስኪ ስለ ሙዚቃ ንገሩኝ። አሁን የጃኖውን ሙዚቃ ስልት ጠቅሰሃል። የማንን ሙዚቃ ትሰማላችሁ? የትኞቹን ትወዳላችሁ? እስኪ ንገሩኝ እኔ በጣም በጣም ዋዳ አሁን የዳብል ዘፈን ነው የምወደው። ከእሱ ቀጥሎ ተሪያፈ ይናል ያሉ የትኞቹን ዘፈኖች ነው የምትወደው? ያቺን ነገር የእርግብ አሞራ የእርግብ አሞራ ዳንሴ ዳንሴ ሴዳንሴ አዲስ። እኔ ጃኖ ባንድ በጣም በጣም ነው የምወዳቸው። ቦብ ማርሊም ደግሞ እሰማለሁ። ቦብ ማርሊም ትሰማለህ? ከሴት የኢትዮጵያ ዘፋኞች የሰማችኋቸው የምትወዷቸው አሉ? ከድሮም ከአሁንም። አስቴር አስቴር አወቀ የትኛውን ዘፈኗን ታስታውሳለህ ያስቴር አወቀን ማስታወሰ መሰንግ የዘፈኖችን ስም አታስታውስም እሺ በጣም ጥሩ አቶ ሲራክ ወደ አንተ ልምጣ እነኚህ ታዳጊዎች የሙዚቃ ዝንባሌያቸውን የሚወዱትንም የተጫወቷቸውንም ስልቶች ነው እያጫወቱ ነው ያሉት ቅድም ለእነሱ ያነሳሁትን ጥያቄ ለአንተ ላንሳ። የሙዚቃ ሰውም ስለሆን ቀደም ብለህ እንደነገርክን በድርሰቱም የምትሳተፍ ጭምር ስለሆን ከልጅነት ጀምሮ የነበረህን ዝንባሌ በወጣቶቹም ልታ የፈለግከውን ነገር መግፋትህን አጫውተህናል። ይሄ የሁለት ዓለም ሰዎች መሆናቸው በወላጆቻቸው ኢትዮጵያዊ ናቸው፣ ኢትዮጵያዊ አሜሪካዊ ተብለውም የሚቀርቡ ወላጆች አሏቸው። እነሱ እዚህ ተወልደው ያደጉ ናቸው። አሁን የሚከተሉት የሙዚቃ ስልት ደግሞ የሁለቱን ዓለም የሚወክል ነው። ምን የተለየ ስሜት ያጫረ ይመስልሃል? ለአንተም ጭምር በእርግጥ እና አሁን እነሱም እንደተናገሩት ወይም ደግሞ እዚህ በአሁኑ ሰዓት አንተ ቃለ መጠይቅ ያላደረክላቸውንም ሕጻናቶች ጨምሬ ሁሉንም አንድ ላይ ለመናገር እንሞክረው። በመጀመሪያ ደረጃ በእርግጥ ለአማርኛ ሙዚቃ ያላቸው ስሜት ቀዝቀዝ ያለ ነበረ። ነገር ግን ምንድን ነው የኢትዮጵያን ሙዚቃ ሜሎዲውን አልቀየርንም። የቀየር ነው ምንድን ነው ቢቶቹን ብቻ ነው፣ እና በአማርኛው እንደሚባል ኮርድ ፕሮግሬሽኖቻቸውን ለዋውጠን፣ ትንሽ ለወጥ ለወጥ አደረግን። የሙዚቃ ጫጫወት ቀመሩን ነው የቀየራቸው፣ ቀመሩን ነው የቀየር ነው ምክንያቱ ስሜት እንዲያድርባቸው ቢቱ ከተለወጠ እሱ ከተለወጠ ሊወዱት ይችላል። በሚል ግን ምን ሆነ መሰለ እሱን በምንቀይርበት ጊዜ እንደውም የወደት መጥተ ወደ ኦሪጂናሉ ኒድ ና አንዳንድ ነገሮች እናስተካክል የሚባል ነገር መጥተ እና እዚህ የተወለዱ ልጆች ናቸው። ስልቱ እኔ አሁን ሙዚቃ ሲጫወት አለኝ፣ ቅላጼው ይገባኛል፣ እንዴት መጫወት እንዳለብን። ልጆቹ በዚህ በአጭር ጊዜ ውስጥ ያንን ቅላጼውን ሁሉ ገብቷቸው እንደዚህ ቆመው በሚጫወቱበት ጊዜ በምታያቸው ሰዓት በጣም ነው ምን ያህል ያንን ምንድን ነው ቶን ጭንቅላታቸው ውስጥ እንዴት እንዳስቀመጡት እና ያንን እንዴት አድርገው አውጥተው በመሳሪያቸው እንደሚገልጹት ስታይ የሁለቱን ዓለም መገናኝተውታል። የኢትዮጵያነታቸውን ባህል፣ የኢትዮጵያነታቸውን ሙዚቃ እዚህ ሀገርም ብንወለድ አማርኛውን ብዙ ለመናገር ባይገባን ግን በሙዚቃ እንነጋገራለን ከህዝቡ ጋር። ያ ነው እንግዲህ መልሱ ይመስለኛል። መልካም። አሁን በያዙት የመግፋት ዝንባሌ ያለ ነው የሚመስለው። ከብዙዎችም ትኩረት እያገኙ ነው። ታዳጊዎቹ ህጻናትም በጥሩ ስሜት እየተገፉ እንደሆነ መረዳት ይቻላል። ነገር ግን ሙዚቃ ቅድም እንደ ገለጽከው የበርካታ ሰዓት ልምምድ ከቤትም ከትምህርት ቤትም ሁኔታዎች ጋር እንደምንም ምንም አብቃቅቶ መሄድን ይጠይቃልና በውጪም ደረጃ የሚጠይቃቸው ነገሮች ሊጨምሩ ይችላሉ። ሙዚቃ መሳሪያዎችን ያደራጃችሁበትን ታስረዳናለ። ምንድን ነው የወደፊት እጣቸው የሚታየ? በዚህ ሙዚቃ ባንድ የሚገፉ ይመስልሃል? የቤተሰቦቹ ዝንባሌ ምንድን ነው? አሁን ካገኙት ተቀባይነት ጋር እንዴት እየሄደ ነው? በጣም ጥሩ ጥያቄ ነው። መቼም ይኸው አሁን ያጠየቀው ነገር እንዴት አድርገን ይሄን ሙዚቃ በሚቀጥለው ትውልድ እኛ እናልፋለን፣ እነሱ ይተካሉ። ግን እነሱ ደግሞ በሚያቆሙበት ጊዜ ምን መምጣት አለበት ለሚለው ይሄንን ቁጭ ብዬ አውጥቼ አውርጄ እንዴት አድርገን ይሄን ነገር መቀጠል የምንችለው ልጆቹ አድገው ኮሌጅ ሲገቡ በተለያየ ቦታ ሊሄዱ ይችላሉ። ነገር ግን የሚያገናኛቸው ነገር ምንድን ነው? አንድ ኢትዮጵያዊነታቸው፣ ኢትዮጵያ ሙዚቃ ማፍቀራቸው ነው። እውቀቱና ችሎታው ስላላቸው ኢንከሬጅ የምናደርጋቸው በሚሄዱበት ቦታ ሁሉ ሙዚቃ እንዲጫወቱ። ነገር ግን ምርጫቸው እነሱ ነው፣ ሙዚቃ የመቀጠሉ ወይም ደግሞ በሌላ አይነት ተግባር ላይ የመሰማራቱ። ዶክተር ሊሆኑ ይችላሉ፣ ጠበቃ ሊሆኑ ይችላሉ፣ ሙዚቀኛ ሊሆኑ፣ እሱ ምርጫቸው ነው። እኛ ቤተሰቦች የተለይም ይሄንን ነገር በሚጀምርበት ጊዜ የሚያስፈልገውን ሳሪያውንም፣ ምኑንም፣ ቤት ወጪውንም፣ ሁሉን ነገር ምንም እርዳታ የእርዳታው የሚመጣው ቤተሰቦች መጥተው ልጆቹ ተጫውተው ልምምድ አድርገው ሲጨርሱ ምግባቸውን ለመስጠት እንዳይርባቸው ለማለት ልጆች ስለሆኑ ሌላው ሌላው። ነገር ግን እኔው ነኝ እስካሁን እንትን የምለው ወደፊትም ደከመኝም የሚባል ነገር የሚቀጥል ነው። የሚቀጥለው እንዴት ነው እንዳልኩት ቀደም ብዬ ከዛሬ ድረስ ያለ ነው። እኛ ቤተሰቦች መካከል ባለ ፍቅር የተፈጠረ ነገር ነው። ግን አሁን ብዙ ኦርጋናይዜሽኖች ይጠይቁኛል፣ ምን እንርዳ ትምህርት ቤት የኢትዮ ጃስ እንድትከፍት እንፈልጋለን የሚሉኝ አሉ። ግን ከራሴ ስራ ጋር ይህንን ነገር ያን አቁሜ ወደ ዛኛውን ለመቀጠል አሁን እንኳን ባልችልም፣ ነገር ግን ወደፊት ፕላን አለኝ እንዳልኩ እነዚህ ልጆች ዛሬ ይህንን መድረክ አግኝተ ዋሽንግተን ዲሲ ብዙ ህዝብ በሚገኝበት ቦታ መጥተው ባደረግነው ጥረትና ድካም የተነሳ ይህንን ውጤት ሲያሳዩ ለብዙ ልጆች ለብዙ ቤተሰቦች ምሳሌዎች ይሆናሉ። ምክንያቱም እስከ ዛሬ ድረስ እኔ እንግዲህ ሀምሳ ዓመቴ ነው። በዚህ ሀምሳ ዓመቴ ውስጥ ብዙ ሙዚቀኞች አይቻለሁ። ነገር ግን ለህብረተሰቡ ፔይባክ ምን እናድርግ ብሎ የመጣ ሰው የለም። እኔ ሙዚቀኛ አደለውም። እንዴት ነው ለህብረተሰቡ መክፈል? ይሄ አንድ ምሳሌ የጣልን ይመስለኛል። ግን በሌላ በኩል ቀደም እንዳልኩት ኦርጋናይዜሽኖች እኔን ለመርዳት ይህን ነገር እንድቀጥል የሚገፋፉኛሉ። ይህንን ለማድረግ ደግሞ ኖን ፕሮፊት ኦርጋናይዜሽን በአማርኛ ምንድን ነው የበጎ አድራጎት ድርጅት በጎ አድራጎት ድርጅት እሱን የመመስረት ፕላን ላይ ነኝ አሉት ምክንያቱም ባለቤቴ ራሷ ሲፒኤም ስለሆነ ያንን ነገር ስለምታደርግ ከእሷ ጋርም እያወራው ነው ይህንን እኛ ልጆቻችን ስላሉበት ፍላጎት አለን ግን ይሄን ነገር ደግሞ በበጎ አድራጎት በቦርድ በሚተዳደርበት ጊዜ የሚገኘውን እርዳታም ሁሉን ነገር ከእኚህ ልጆች አልፎ ሌሎች ደግሞ ቤተሰቦች ልጆቻቸውን እያመጡ ያንን ያንን ለመቀጠልና ከዚህም አልፈን ተርፈን አቅም የሌላቸውን ለመርዳት እዚህ ብቻ ሳይሆን ሀገራችንም ኢትዮጵያ ውስጥ በተለያየ ቦታ ያሉትን ህጻናቶች የሙዚቃ ስሜታ እሱን የምንረዳበት ያ ነው ፍልሜ ያንን እውን ለማድረግ እንግዲህ፣ በእርግጥም አንድም ካንተ ጋር ይሄ ያደረግነው ቃለ መጠየቅ ከሌሎችም ሬዲዮ ስቴሽኖች እዚህ ሀገር አሁን ሴፍ ጃዝ፣ የተለያዩ ስቴሽኖች ኢንተርቪው ሊያደርጉን ይፈልጋሉ እሱን እሱን እንግዲህ አድርገን ይህን ነገር በቋሚ ደረጃ ለሚመጡት ህጻናቶች በሙሉ ለማድረግ ነው። ትልቅ ውጥን ነው። በሌሎች ሙከራዎች፣ በሌሎች አካባቢዎች በራሳቸው መንገድ የሚጫወቱ ታዳጊዎችን ከዚህ ቀደም እማሆይ የሙዚቃ ፋውንዴሽን የተባለ ምናልባትም ያንተ ልጆች አዲስና ሮቤል ምናልባትም የሳቸውንም ሙዚቃ ይጫወቱ ይሆናል። ሞክራችሁት ከሆነ አላውቅም። ኢትዮጵያ ውስጥ ላሉ ቆሎ ተማሪዎች ለመርዳት ብለው በእሳቸው ስም በተቋቋመ የበጎ አድራጎት ድርጅት ስም በተዘጋጀ ዝግጅት ላይ የቀረቡ በኒውዮርክ አካባቢ የሚጫወቱ ታዳጊዎች አሉ። እንደነዛ አይነቶቹን ለማግኘት ፍላጎት አላችሁ? እነሱ ጋር ለመስራት። አዎ፣ ምናልባት እኛ ይህንን ነገር ይፋ ሆኖ ስላልሰማ ነው ይሆናል። እንደዚህ አይነት እስካሉ ድረስ ኔትወርክ መስራቱ በጣም ጥሩ ነው። ከዚህ በኋላ በአጭር ጊዜ ውስጥ የሚጫወቱበት የታሰበ ነገር አለ? ትምህርት ቤታቸው አካባቢ ወይም ቀደም ብሎ ያስተዋወቁን የሙዚቃ ክበብ አካባቢ ወይ ለወላጆች የሚሆን ዝግጅት ላይ የሚታሰብ ነገር አለ? አዎ፣ በእርግጥም እንዲያውም፣ ወደኋላ ልመለስ ና አሁን ቅድም የጠየቅከው ጥያቄ ነበር አዲስን እና ሮቤልን ከዋሽንግተን ዲሲ ሌላ በእርግጠው የዮሺ ጃዝ ክለብ ብዙ ትልልቅ ሙዚቀኞች እነ ቶኒ ሮለንስ እነ ዴክስተር ጎርደን፣ ሂውስተን ፒርስ ትልልቅ ጃዝ ሙዚሽያኖች የሚመጡበት ቦታ ነው። ከዛ በኋላ ግን በሰሜን አሜሪካ የሚገኙ የነርሶች ማህበር፣ ከዛ በፊት ደግሞ ሳኖዜ ለሚገኘው ለኢትዮጵያ ኮሚኒቲ ሄደን በነፃ በደንብ ተጫውተናል። ከዛ በፊት ደግሞ ራስ ሰላስ የሚባል ባለቤትነቱ ኢትዮጵያ የሆነ አቶ አጎናፍር ይባላል። እሱ እንዲያውም አዳራሹን ሁሉ ሰጥቶን ያን ነው አንዱ ትልቅ ነገር ሳንፍራንሲስኮ ፍራንስኮ ውስጥ ያስተዋወቀን። ከዛ ቀደም ሲል ግን በመድኃኔዓለም ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦክላንድ የሚገኘው የመስቀል ጊዜ ያኔ ነው ለወላጆች እነዚህ ልጆች ያቀረብናቸው። እና እንግዲህ አሁን ደግሞ ከሴፕቴምበር ስምንት በፈረንጆች አቆጣጠር ሳኖዜ የኢትዮጵያ ቀን አለ የእንቁጣጣሽ። እዛ ላይ ተጠይቀናል ለመጫወት። በቅርቡም ደግሞ ሌሎች የሚያነጋገሩኝ ሰዎች አሉ፣ እንድንጫወት አሉ። ብዙ ሀሳቦች አሉ። አዎ፣ መቀጠል የምንፈልገው ነገር ቢኖር ምንድን ነው፣ በየዓመቱ ለሚደረገው የኢትዮጵያን ሄሪቴጅ ቅርስ አሁን ለሱ በየዓመቱ ለመምጣት ሁላችንም ታጥቀናል። የክብር አባል ሆናችኋል። ሮቤልና አዲስ ማህበራችሁ እንዳለ የክብር አባል ሆኗል። ለኢትዮጵያዊነት ውርስና ቅርስ ማህበረሰብ በጣም መጫወት ትፈልጋላችሁ። ታዳጊዎቹ የኢትዮ ጃዝ ቡድን አባላት ወኪሎች አዲስ ጌታሁንና ሮቤል ጌታቸው እንዲሁም አስተማሪያቸውና መንገድ አሳያቸው አቶ ሲራክ በድጋሚ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሜን። መልካም ቀን። አሜን። ዛሬ አስራ አምስት ቀን እስክንገናኝ የራዲዮ መጽሔት ባልደረቦች በሙሉ ቴሊላይም ባክን ይዘን እኔ አሉላ አከበደ፣ እኔም አዲሱ አበበ ሰላም ለሁላችን ይሁን እንላለን። ጣቢያውን ለመዝጋትና ለመጨረሻው ሰንበት ግን እንመለሳለን። ጃኖች ታዲያ ጉዴ ይሉናል። 自私。